ለረጅም ዓመታት በተለመደው የሳውዲ አረቢያ የመንግሥት ሰራተኞች የደሞዛ አከፋፈል መሠረት አንድ 10 ሺህ የሳውዲ ሪያል በየወሩ ያገኘ የነበረ ሠራተኛ ቢያንስ 50 በመቶ የተፈሳት ክፍያ፣ 25 በመቶ የቤት ኪራይ አበል፣ 10 በመቶ የትራንስፖርት አበልና አልፎ አልፎም 10 በመቶ የስልክ ተብሎ የሚሰጠው አበል ያገኘ ነበር። ይህም ጠቅላላ ክፍያውን በወር ከ18 ሺህ የሳውዲ ሪያል በላይ ያደርሰዋል። ታዲያ ባለፈው ወር ተግባራዊ የሆነው አዋጅ እነዚህን ትርፍ ክፍያዎች ሙሉ በሙሉ ከማንሳቱም በላይ ደሞዙንም 20 በመቶ ቅነስ አደረገበት። በሳውዲ አረቢያ ጥናቶች እንደሚያመለክቱት የመንግስት ሥራ ዋስትና ያለው ተደርጎ ይወሰዳል። በዚህም ይመስላል ከበቂ በላይ የሰው ኃይል በመንግሥት መሥሪያ ቤቶች ተከማችቶ ይገኛል። ይህንን አላግባብ ተከማቸ የተባለውን የሰው ኃይል መቀነስም የደሞዝ ማስተካከያው ዓላማ መሆኑ ይነገራል። አስተያየታቸውን በተለያየ መንገድ የሚሰጡ የሳውዲ አረቢያ የመንግስት ሰራተኞች የደሞዝ ቅነሳው ለሀገራቸው በጎ እድገት እስከጠቀመ ድረስ እንደሚቀበሉ ሲገልጹ፣ አንዳንዶቹ ደግሞ የመንግስት ካዝናን በማይጎዳ መልኩ የኑሮ መደጎሚያ እንዲደረግ ይጠይቃሉ። ውጤቱ ታዲያ በበርካታ የውጭ ሀገር ዜጎች ላይ እየታየ ነው። በተለይ ደግሞ በመንግስት ሰራተኞች ቤት በቤት ሠራተኛነትና በቤተሰብ ሹፌርነት የሚያገለግሉት ላይ ተጽዕኖው ቀጥተኛ ነው። አቡ ኢምራን ለ13 ዓመት ሳዑዲ አረቢያ ኖረዋል። በአንድ የግል ኩባንያ በፕሮጀክት ስራ አስኪያጅነት ይሰራሉ። አሁንም ይሄ ነገር ሲከሰት እነዛ ሲያሰሩ የነበሩት አካሎች ግማሾቹ በመተው ግማሾቹ ደግሞ በፊት ሲከፍሉ የነበሩትን ዋጋ ከ30 እስከ 50 ፐርሰንት ቀንሰው ነው ያሉት። ብርቱካን ባይሳ እድሜዋ 30 ነው። ሪያድ ለስራ ከመጣች አራት ዓመት ሊሆናት ነው። ያለ ስራ ከተቀመጠች አንድ ወር ሆኗታል። ቤተሰቦች አሉኝ። በቃ አሁን እንግዲህ ራሴ መቃተኝ እንኳን ቤተሰቦች ልርዳ። እኔ እንኳን እግዚአብሔር ረዶኝ ይኸው ዘመድ ጋር ነው ያለሁት እንግዲህ ሌሎቹ ደግሞ የሚያለቅሱ አሉ። የሚበሉ ያጡ አሉ። ቤት ክራ የሚጠር ድምቶች አሉ። ለብርቱካንና በርካታ ለሆኑ እሷን መሰል በቤት ሰራተኛነት ለመስራት ለመጡ ኢትዮጵያውያን የነገሮች ውል ሲጠፋባቸው የይዙት ይጨብጡት ነው የሚያሳጣቸው። በሪያድ የኢትዮጵያ ኮሚኒቲ ማህበር ስር በሚገኘው የሴት ሰራተኞች መጠለያ በተለያዩ ምክንያቶች ከአሰሪዎቻቸው ጋር ባለመስማማት ወደ ሀገር እስኪሸኙ በጊዜያዊነት የሚያርፉ ኢትዮጵያውያን በርካታ ናቸው በኢትዮጵያ ኤምባሲ በኩል ሕጋዊ የጉዞ ሰነድ እስኪዘጋጅና ከአሰሪዎቻቸው ጋር የነበራቸው የስራ ውልም ሆነ የደሞዝ ጉዳይ በአግባቡ እልባት እስኪያገኝ ባልተመቻቸው ሁኔታ ነው በመጠለያው የሚቆዩት። እንደ ብርቱካን ሁሉ አብዛኞቹ ስሜታቸው የተጎዳ ተስፋቸውም የተሟጠጠ ሆነው ነው የሚታዩት። እግዚአብሔር ብቻ ነው የሚታይ እንጂ ምንም ነገር የሚታይ ነገር የለም። የሰራውንም ይሁን ቁጭ ብለን ጨርሰናል። እንግዲህ በመወለድም ሆነ ረጅም ዘመን በመኖር ቋሚ የመኖሪያ ፍቃድም ሆነ ዜግነት በማይገኝበት ሳውዲ አረቢያ አብዛኞቹ ኢትዮጵያውያን የተዘናጋ ህይወት እንደሚኖሩ የሚናገሩት አቡ ኢምራን እንደሚሉት ሁሌም ተጠንቅቆና አስቦ መኖር የሚበጅ ነው። ይህ ሀገር የሰው ሀገር ነው። ስለዚህ ነገም ከነገወዲያም የራሳችን የሆነ ሀገር አለ እንገባለን የሚለውን ነገር ስናስቀምጥ፣ አካሄዳችን እቅድና ፕሮግራም ስለሚኖረው ለሚመጣውም ነገር ችግርም መቋቋም አቅም ይኖረናል ብለን እንገምታለን። ከደሞዝ ቅነሳው ጋር በተያያዘ በተፈጠረው የምጣኔ ሀብት መቀዛቀዝ እንዲሁም የመግዛት አቅም ማነስ በየድርጅቶች ውስጥ የሚሰሩ ኢትዮጵያውያን ላይም ከደሞዝ መዘግየትና መቀነስ ጀምሮ እስከ መፈናቀል ያሉ አደጋዎች ተጋርጠዋል። የዚህ ውጤት ታዲያ በቅርብ ወራት በአስከፊ ሁኔታ ሊገለጽ እንደሚችል ባለሙያዎች ስጋታቸውን ይገልጻሉ። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ